ሳይንስና ቴክኖሎጂ ከአርባ ዓመታት በፊት በዓለም ላይ ለተከሰተው የኤች አይ ቪ ኤድስ ወረርሽኝ ህክምናና የመከላከያ መድኃኒት ለማግኘት የሳይንስ ሊቃውንት በበሽታው ላይ በርካታ ምርምሮችን ሲያካሂዱ ቆይተዋል። ምንም እንኳን እነዚህ ምርምሮች በሽታውን ለማዳንና ለመከላከል የሚያስችል ሁነኛ መፍትሄ ባያመጡም የአርቴ የተባለውን የጸረ ኤች አይ ቪ ህክምና ጨምሮ የተለያዩ አማራጮችን ለማግኘት ተረድተዋል። ከአርባ ዓመታት ያለስለሰ ምርምር በኋላ ደግሞ በቅርቡ ሌና ካፓቪር የተባለ አዲስ የኤች አይ ቪ ኤድስ መድኃኒት ስኬታማ በሆነ መንገድ መሞከሩን ተመራማሪዎች ይፋ አድርገዋል። የዚህ መድኃኒት የምርምር ውጤት በጎርጎሪያኑ ሐምሌ 224 ዓ ም በተካሄደው የዓለም የኤድስ ጉባኤ ላይ የቀረበ ሲሆን እንደ ባለሙያዎቹ አዲሱ መድኃኒት ኤች አይቪ ኤድስን ለመዋጋት የሚደረገውን ጥረት በእጅጉ የሚያግዝ ነው። በጀርመን የኮሎን ዩኒቨርሲቲ ሆስፒታል ተላላፊ በሽታዎች መከላከያ ማዕከል ኃላፊ የሆኑት ፕሮፌሰር ክላራ ሌማን በግኝቱ መደሰታቸውን ይገልጻሉ። በጣም በአወንታዊ መልኩ ነው የማየው። ሙሉ በሙሉ ተደስቻለሁ። መናገር የምችለው በዓለም የኤድስ ጉባኤ ላይ ይህ መረጃ ሲቀርብ እኔ እምብዛም ያላጋጠመኝ አስደሳች ድባብ ነበረ። ያ ደግሞ በጣም ድንቅ ነው። እንደዚህ አይነት እድገቶች መኖራቸው በጣም ጥሩ ነው ብዬ አስባለሁ። እንዲሁም በኤችአይቪ ምርምር ሕክምናና ፈውስ ላይ የበለጠ እየተንቀሳቀስንና የበለጠ እየተገነዘብን ነው ብዬ አምናለሁ። ጊሊድ በተባለ የአሜሪካ መድኃኒት አምራች ኩባንያ የተሰራው ይህ መድኃኒት በኤችአይቪ ዘረመል ላይ የሚገኘውን የፕሮቲን ሽፋን በመሰባበርና ተዋሲው እንዳይራባ በማድረግ መቶ ፐርሰንት ውጤታማ ነው ተብሏል። በአሁኑ ጊዜ በተዋሲው የተያዙ ሰዎች እንደ ካፖቴ ግራቬር ያለ የጸረ ኤች አይቪ መድኃኒቶችን በየወሩና በየሁለት ወሩ የሚወስዱ ሲሆን ትሮቫዳ የተባለውም መድኃኒት ደግሞ በየቀኑ ይወስዳሉ። የጊሊድ አዲሱ የጸረ ኤች አይቪ መድኃኒት ግን በዓመት ሁለት ጊዜ ብቻ በመርፌ መልክ የሚሰጥ ነው ተብሏል። ይህም አጠቃቀሙን በጣም ቀላል ያደርገዋል ይላሉ፣ በሃይድልበርግ የዓለም የጤና ተቋም ረዳት ተመራማሪ የሆኑት ዶክተር አስትሪድ በርነር ሮዳሬዳሌና ካፓሺር ለብዙ ሰዎች ጨዋታ ቀያሪ መሆኑን ማየት በጣም አስፈላጊ ነው ምክንያቱም ብዙ ጊዜ መወሰድ የለበትም። በአመት ሁለት ጊዜ በመርፌ መልክ የሚሰጥ ነው። ይህ በእርግጥ በየቀኑ መድኃኒት ከመውሰድ የበለጠ ምቹ ነው። ተመራማሪዋን እንደሚሉት አዲሱ መድኃኒት የበለጠ ምቹ ብቻ ሳይሆን የመድኃኒት እጥረትን ለመቅረፍ እንዲሁም በየዕለቱ መድኃኒቶችን በመውሰድ ከቤተሰብና ከአካባቢ ማህበረሰብ የሚደርስን መገለልና መድሎ በማስወገድም እፎይታ ሊሰጥ ይችላል ይላሉ። ይህንን መርፌ ለመውሰድ በዓመት ሁለት ጊዜ ብቻ ወደ ክሊኒኩ መሄድ ካለብኝ በጣም ምቹ እንደሆነ ግልጽ ነው። ይህ ማለት ትንሽ በሚስጥር ልይዘው እችላለሁ እና መድኃኒት እየወሰድኩ እንደሆነ ለሁሉም ሰው መናገር የለብኝም። ያም መድኃኒቱን ለሚወስዱት ሰዎች ብዙ ጥቅሞች አሉት። ይህም በኤችይቪ እጅግ በከፍተኛ ደረጃ እንደሚጠቁት በተለይ ለሴቶችና ወጣት ልጃገረዶች የበለጠ እንደሚጠቅም ተመራማሪዋ ገልጸዋል። ተስፋ ሰጪ የተባለው ይህ መድኃኒት በአውሮፓ ህብረት የኤች አይ ቪ ህመማንን ለማከም ፈቃድ አግኝቷል። ሆኖም አምራቹ ኩባንያ ማረጋገጫ እየጠበቀ በመሆኑ መድኃኒቱ ገና ገበያ ላይ አልዋለም። በቅርብ ግን ማረጋገጫ ያገኛል ተብሎ ይጠበቃል። ያም ሆኑ የአሜሪካው የመድኃኒት ኩባንያ ግሊድ ለዚህ መድኃኒት በዓመት ከ40 ሺህ ዶላር በላይ ያስከፍላል። የጤና መብት ተሟጋቾችና እንደ ዶክተር አስትሬድ ያሉ ባለሙያዎች ግን ይህንን አሉ። ነገር ግን እንደ ሕክምና በጣም ውድ ነው። እነዚህ ሁለት መርፌዎች በአመት 420 ዶላር አካባቢ የሚያስወጣ ይመስለኛል። እና አሁን ጥያቄው መካከለኛና ዝቅተኛ ገቢ ያላቸው ሀገሮች እንዴት ነው ይህንን ገንዘብ የሚያገኙት? በጣም ጥሩ ነው። በተለይ ከሰሃራ በታች ላሉ የአፍሪካ ሀገሮች ይህ መርፌ መወሰድ ያለበት በአመት ሁለት ጊዜ ብቻ በመሆኑ እንዳልኩት፣ ይህ በእርግጥ በየቀኑ መድኃኒት ከመውሰድ የተሻለ ቀላል ነው። ነገር ግን በአመት ለአንድ ሰው 420 ዶላር የማይቻል ዋጋ ነው። የመድኃኒት አምራች ኩባንያው በቀጣይ መድኃኒቱን ዝቅተኛ ገቢ ባላቸው ሀገራት ለማምረትና ለመሸጥ ከበርካታ መድኃኒት አምራቾች ጋር በመደራደር ላይ ነው። ይህም ከሰሐራ በታች ያሉ አንዳንድ ሀገራትን ጨምሮ 120 ሀገራትን ያካትታል ተብሏል። እና ጊልያድ እስካሁን ከስድስት ኩባንያዎች ጋር የፈቃደኝነት ስምምነቶችን መፈራረሙንና በመቶ ሃያ ሀገሮች የፈቃድ መስጫ ቦታዎችን ይፋ አድርጓል። ያ በርካታ ከሰሐራ በታች ያሉ የአፍሪካ ሀገራትን ያጠቃልላል። ካ ዲት በጎርጎሪያኑ 2030 ዓ.ም ዓለም አቀፉ ማህበረሰብ የኤችአይቪን ወረርሽኝ የመግታት እቅድ አለው። ነገር ግን ባለሙያዎች እውነታው ከዛ በጣም የራቀ ነው ይላሉ በአለም ዙሪያ ከ42 ሚሊዮን በላይ ሰዎች አሁንም በተዋሲው ተይዘዋል ወደ 30 ሚሊዮን አካባቢ የሚሆኑት ህክምና እየተደረገላቸው ሲሆን ሲሶ ያህሉ ግን በደም ውስጥ ያለውን የተዋሲ መጠን የሚቀንሰውን የጸረ ኤች አይቪ ህክምናን አያገኙም በጎርጎሪያኑ 2010 ና 2021 ዓ ም መካከል በዓለም ዙሪያ በኤችአይቪ የመያዝ እድል በ22 በመቶ ቀንሷል። ሆኖም በ2023 ዓ.ም ወደ 1.3 ሚሊዮን የሚጠጉ ሰዎች በተዋሲው መያዛቸውን አዲሱ የተባበሩት መንግስታት የኤድስ ማስተባበሪያ ሪፖርት አመልክቷል። 630 ሺህ የሚጠጉ ሰዎች ደግሞ የኤድስ ታማሚዎችን ይበልጥ በሚያጠቁ በሽታዎች ሞተዋል። በአጠቃላይ በሽታው ከተከሰተ ወዲህ ደግሞ ከ43 ሚሊዮን በላይ ሰዎች በበሽታው ህይወታቸውን አጥተዋል። ስለሆነም ዶክተር አስትሪድ በሽታውም በመከላከል ረገድ ብዙ አልተሰራም ይላሉ። በመከላከል ረገድ ብዙ መሻሻል አላደረግንም። ይህ በትክክል መነገር አለበት። በ2030 የኤድስን ወረርሽኝ ማስቆም ከፈለግን በሚቀጥለው ዓመት አዳዲስ በበሽታው የሚያዙ ሰዎችን ወደ 770 ሺህ መቀነስ አለብን። አሁንም 1.3 ሚሊዮን አዲስ በበሽታው የሚያዙ ነበሩ በአጠቃላይ ባለፉት አርባ ዓመታት የሳይንስ ሊቃውንት በበሽታው ላይ ጥልቅ ምርምር ቢያደርጉም በኤችአይቪ ኤድስ ላይ ምንም የመከላከያ ክትባት አላገኙም ነገር ግን በአሁኑ ጊዜ አዲሱን መድኃኒት ጨምሮ አንዳንድ ውጤታማ የቅድመ መጋለጥ መድኃኒቶች አሉ ምንም እንኳን ላጠቃቀም ምቹ ባይሆኑም የኤችአይቪን መጠን በእጅጉ በመቀነስ ረገድ በተለይ በበለጸጉ ሀገራት ውጤታማ ሆነዋል። ከፍተኛ የኤችአይቪ ስርጭት ባለባቸው ድሀ ሀገሮች ግን እነዚህ የመከላከያ እርምጃዎች ብዙውን ጊዜ በጣም ውድ ናቸው። በመሆኑም እንደተባበሩት መንግስታት የኤድስ ማስተባበሪያ ዘገባ በጎርጎሪያኑ 2023 ዓመተ ምህረት መድኃኒቱ ከሚያስፈልጋቸው ሰዎች መካከል 15 በመቶ ብቻ አግኝተዋል። ከሳራ በታች ባሉ የአፍሪቃ ሀገራት ደግሞ በኤች አይ ቪ ተዋሲ ከተያዙት ውስጥ ኤአርቲ የተባለውን መድኃኒት የሚያገኙት 75 በመቶ ብቻ ናቸው። ስለሆነም በተለያዩ መንገዶች ራስን ከበሽታው መጠበቅ ገንዘብ የማይወጣበት ቀላል አስተማማኙና ተመራጩ መፍትሄ መሆኑን በባለሙያዎች ይመከራል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብርያችሁ ነበርኩ። መልካም ጊዜ።